Yeah, yeah, Mary Cardam's radio. i ነጥነት ላይ ጎደላቸው አንቀጾች ያሉት የጸረ ሽብር ህጉም ጭምር ቢሆን ወይም የወንጀለኛ መቅጫ ህጉም ድንጋጌዎች ቢሆኑ እነኛ እንፈጽመዋል አልፈጽሙ የሚለው የህግ ክርክር እንዳለ ሆኖ በፖለቲካ አመለካከታቸው ምክንያት እንደሆነ በዋነኛ በህግ አንጻር ዘመን በፖለቲካ አንጻር ማለት ነው የታሰሩት ግልጽ ነው። በዚህ ምክንያትም ነው እኛ እስከምንረዳው ድረስ መንግስትም ለመፍታት እነ ሰዎች የሚወሰነው የሰመጉ ስራ አስፈጻሚ ሊቀመንበር አቶ ቁምላቸው ዳኜ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ ከተናገሩት የተወሰደ ነው። ዝርዝር ዘገባው በአብይ ርዕስ ዜናችን ተከትሎ ይቀርባል። ነግረሻቸው እናስተካክላለን ይሉሻል እንጂ ሲተገብሩት አካይም ህዝብን የመሸንገልና የማታለል ጉዳይ ነው። ግን ስለ ኢህአዴግ ምን ምንም ለውጥ የሌለው ነገር እኮ ነው የሚወራውም የሚደረገው። ምን ለውጥ አለ? ምንም ለውጥ የለም። እድሜ ለማራዘም ነው እንጂ ታዲያ ለህዝቡ ተብሎ የሚሰራ ነገር መስሎ ስላተ በወቅታዊው የኢትዮጵያ ፖለቲካ ጉዳይ ለአሜሪካ ድምፅ አስተያየት ሰጡ ወጣቶችን ድምፅ ነው የሰማችሁት። የዚህንም ዝርዝር ይዘናል። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ፣ ንቅሶችና ጤና በመልክ መልኩ ተሰናድተው በሁለተኛው አጋማሽ ክፍል ይጠብቋቸዋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ታኅሳስ 30 2010 ዝግጅታችን ጋር ተረኛ አስተናጋጆች አዳነች ፍስሐዬና አሉላ ከበደ ከፕሮዲሰራችን ብርሃን ኃይሉና ከስርጭት መሐንዲሱ ዳን ክራፍተን ጋር አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና ሱዳን ከኤርትራ ጋር ያላትን ድንበር ዘግታለች። ድንበሩ የተዘጋው የሱዳን ፕሬዝደንት ዑመር አልበሽር በከሰላና በሰሜን ኮርዶፋን ክልሎች ለስድስት ወራት ያህል የአስቸኳይ ጊዜ አዋጅ ካወጁ በኋላ መሆኑን ሱና የተባለው የዜና አገልግሎት ባለፈው ቅዳሜ ገልጿል። አዋጁ ባለፈው ጥቅምት ወር ዳርፉርና ብሉ ናይል አጠገብ የተጀመረው ሕገ ወጥ አሸጋጋሪዎችን ትጥቅ ለማስፈታት የሚካሄደው ዘመቻ አካል መሆኑ ተገልጿል። ሩዋንዳና ኡጋንዳ ከእስራኤል አፍቃሪያን ፍልሰተኞችን ለመቀበል ያደረጉት ስምምነት እንደሌለ ባለፈው አርብ ማስታወቃቸውን ሮይተርስ የዜና አገልግሎት ዘገበ። እስራኤል ህጋዊ ፈቃድ ሳይኖራቸው በአገሯ የሚኖሩ አፍሪቃውያን ፍልሰተኞች ወደ አገራቸው እንዲመለሱ ወይም ወደ ሶስተኛ ሀገር እንዲሄዱ ስትል በብዙ ሺህ የሚቆጠሩ ገንዘብ እንዲከፍሉ ባለፈው አርብ ረቡ ተናግራለች። ከመጪው መጋቢት ወር በኋላ ህጋዊ ፍቃድ የሌላቸውን ፍልሰተኞች እንደምትቀበልም ዝታለች። ይህን ድርጊት የሚቃወሙት የሰብአዊ መብት ቡድኖች ኡጋንዳንና ሩዋንዳን ከዚህ ቀደም አፍሪካውያን ፍልሰተኞችን ከእስራኤል ለመቀበል ተስማምተው ነበር ይላሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፍልስጤም ስደተኞች እርዳታ የሚሰጠው የተባበሩት መንግስታት ድርጅት እንዲዘጋ ጥሪ አቅርበዋል። የሰጡት ምክንያት የፍልስጥማውያን ችግር ያባብሳል የሚል ነው። ሁኔታው በትላንትናው የካቢኔ ስብሰባቸው ላይ የድርጅቱ የመጨረሻ ግብ የእስራኤልን ህልውና ማብቃት በመሆኑ መዘጋት አለበት ሲሉ አክለው ተናግረዋል። ይህ የጠቅላይ ሚኒስትር ቤንያሚን ነታንያሁ አስተያየት ትላንት የተሰጠው ፕሬዚደንት ትራምፕ ኢየሩሳሌም የእስራኤል ዋና ከተማ ናት ሲሉ ለሰጡት እውቅና ፍልስጥማውያኑ በቁጣ መልስ በመስጠታቸው ምክንያት የዩናይትድ ስቴትስ ፕሬዚደንት ሊሰጥ የቆየው እርዳታ እንደሚቋረጥ ካስጠነቀቁ ጥቂት ቀናት በኋላ ነው። ላቴካ ሆግ ዘግባለች። ሰለሞን ክፍሌ ያቀርበዋል። ፍልስጤማውያኑና ደጋፊዎቻቸው ፕሬዚደንት ትራምፕ ኢየሩሳሌምን አስመልክቶ የደረሱበትን ውሳኔ መቃወማቸውን ቀጥለዋል። ሚስተር ትራምፕ የዩናይትድ ስቴትስን ኤምበሲ ከቴላቪቭ ወደ ኢየሩሳሌም እንደሚያዛውሩ ካስታወቁ በኋላ በውሳኔው የተቆጡ የፍልስጤን መሪዎች ካሁን በኋላ የዩናይትድ ስቴትስን ሽምግልና አንቀበልም፣ ከእስራኤል ጋር በሚደረግ ማንኛውም ንግግር እንድትገባም አንፈልግም ብለዋል። ለዚህ የፍልስጤማውያኑ አስተያየት ሚስተር ትራምፕ በሰጡት ምላሽ በየዓመቱ በእርዳታ መልክ ከዩናይትድ ስቴትስ ሲሰጥ የቆየ እርዳታ ይቋረጣል ሲሉ አስጠንቅቀዋል። ፍልስጤማውያኑ የመጣ ይምጣ ተቃውሟችን ይቀጥላል ብለዋል። አንዲት የራማላ ከተማ ነዋሪ በአረብኛ ቋንቋ ሲናገሩ ማስፈራራትን በተመለከተ ዩናይትድ ስቴትስ ፍልስጤማውያንን ስታስፈራራ ይህ የመጀመሪያዋ ጊዜ አይደለም፣ የለመድነው ነውና ሁሌም እየተጋፈጥነው የቆየነው ጉዳይ ነው ብለዋል። ሌላ አንድ የዚያው ከተማ ነዋሪም እኛ ለእስራኤልና አሜሪካ ዛቻና ማስፈራሪያ እጅ ከሰጠን እንደ ሀገር ልንፈጠር አንችልም፣ እንጋፈጠዋለን ብሏል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ግን እንዲያውም ከፕሬዚደንት ትራምፕ ማስፈራሪያ የባሰ ንግግር ተናግረዋል። የዩናይት ስቴትስ መንግስት ለሁለት አስርት ዓመታት ለሚጠጋ ጊዜ ያህል አሜሪካ ውስጥ ለኖሩ ቁጥራቸው ሁለት መቶ ስልሳ ሁለት ሺህ አምስት መቶ የሚደርስ ሳልቫዶራውያን ተሰጥቶ የነበረውን የመጠጊያ ትዕዛዝ እንደሚያነሱ ከፍተኛ ዩናይት ስቴትስ አስተዳደር ባለስልጣናት አስታወቁ። በብዙ መቶ ሺህ የሚቆጠሩ የማዕከላዊ አሜሪካ ተወላጆች በጊዜያዊነት በሀገሪቱ እንዲኖሩ ተፈቅዶ የነበረው እድል እንደ አውሮፓውያን የዘመን አቆጣጠር በመጪው መስከረም 2019ዓ ምት ያበቃል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የኢራን ፕሬዚደንት ሐሰን ሩሃኒ ሁሉም ባለሥልጣኖች ሊነቀፉ ይችላሉ፣ በሀገሪቱ ተቃውሞ የሚያካሄዱትን ሰዎች ያሳዘነው የኢኮኖሚ ሁኔታ ብቻ አይደለም ብለዋል። በማህበራዊ ሚዲያ የተጣለው እገዳ እንዲነሳም ሩሃኒ ጥሪ አድርገዋል። ለሁለት ሳምንታት ለሚጠጋ ጊዜ ከሚጠጋ ጊዜ በፊት አንስቶ ኢራን ውስጥ ተቃውሞ በመካሄድ ላይ ባለበት በአሁኑ ወቅት መንግስት መልእክት በሚያስተላልፍላቸው አፖች ላይ በሚስተላልፍባቸው አፖች ላይ ቴሌግራምና ኢንስታግራም ጭምር እገዳ ጥሏል። በኢንስታግራም ላይ የተደረገው እገዳ ትላንት ተነስቷል። ቴሌግራም ግን እንደቀጠለ ነው። እንደ አውሮፓ አቆጣጠር ከ2009 ዓ.ም አንስቶ ኢራን ውስጥ ይህን ያክል ትልቅ ጸረ መንግስት ተቃውሞ አልተካሄደም። ተቃዋሚዎቹ የስራ አጥነት ችግርና የምግብ ዋጋ መናር ጥያቄ እያነሱ ናቸው። በመንግስት ለውጥ እንዲደረግም እየጠየቁ ናቸው። የኢራን ምክትል ፍርድ ቤት ኃላፊ ሐሚድ ሻይራሪ የወቅቱ የተቃውሞ መሪዎች ሁሉ ታስረዋል፣ ከባድ ቅጣት ይጠብቃቸዋል ሲሉ ዛሬ ተናግረዋል። እስካሁን ባለው ጊዜ ቢያንስ 21 ሰዎች ተገድለው በብዙ መቶች የሚቆጠሩ ታስረዋል። አንድ የነዳጅ ዘይት የጫነ የኢራን መርከብ ባለፈው ቅዳሜ በቻይና ምስራቃዊ ጠረፍ ላይ ከቻይና የጭነት መርከብ ጋር ተጋጭተው እሳት ተነስቷል አሁን ፈንድቶ የመስመጥ አደጋ እንደሚጠብቀው የቻይና የመገናኛ ብዙኃን ባለስልጣናትና የጉዳይ አዋቂዎችን ጠቅሶ ዘገባ ወጥቷል። ነዳጅ ዘይት የተጫነው መርከብ ባለፈው ቅዳሜ ከተጋጨ ወዲህ ሰላሳ ኢራናውያንና ሁለት የባንግላዴሽ ተወላጅ ሰራተኞቹ የገቡበት አለመታወቁ ተገልጧል። አንድ አስክሬን መርከብ ውስጥ እንደተገኘም የዜና ዘገባዎች አክለዋል። የዮርዳኖስ የስለላ አገልግሎት እስላማዊ መንግስት ነኝ የሚለው ቡድን በሀገሪቱ ለማካሄድ ያቀደውን ትልቅ ተከታታይ ጥቃቶችን እንዳከሸፈ የመንግስት የዜና አገልግሎት ዛሬ ዘግቧል። ፔትራ የተባለው የዜና አገልግሎት በገለጸው መሰረት ሀገሪቱ 17 ሰዎችን አስራለች። ለዘብተኛ የሃይማኖት መሪዎች በጸጥታ ተቋማትና በሌሎች ቦታዎች ላይ ጥቃት ለማካሄድ ካቀደ ህዋስ ላይ መሳሪያዎችን ይዛለች። ቡድኑ የጥቃቱን እቅድ ለማንቀሳቀስ ሲል ባንኮችን የመዝረፍና መኪናዎችን የመስረቅ ዓላማ እንደነበረው ከአካባቢው ገበያ ከገዛቸው ቁሶች ፈንጂዎች እንደሰራ ተገልጿል። በዩናይትድ ስቴትስ የተመራው የጥምረት ኃይል በአሸባሪ ቡድን ላይ በሚያካሄደው ውጊያ ዮርዳኖስ ዋና የአሜሪካ አጋር ነች። አድማጮች የምሽቱ ዜናችን እዚህ ላይ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የምሽቱ አስተናጋጆቻችሁን ያለን ፍሳዬ እና አሉላ ከበደንን። በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ይዘናል። ወደ ስርጭታችን ቀዳሚ ዘገባ የዕለቷ ቢሮ ከመሻገራችን በፊት ቆየት ብለው ከሚቀርቡት ድምጾች እኝን እናሰማ። እኛ ነን ተጠያቂዎቹ፣ እኛ ነን በዚህ ይቅርታ እንጠይቃለን ብሏል ኢህአዴት። ይህም ደግሞ አንድ በጎ ነገር ነው። ነገር ግን በተለይ ብሔር ተኮር የሆነ ግጭት እንዲመጣ ያደረገው ዋናው ምንጭ የብሔር ተኮር አስተሳሰብ ነው። ሀገራዊ መግባባቱ የተመቸ ሁኔታ ለመፍጠር ተብሎ ምንም ፖለቲከኞች ሆነው ወንጀል ጥፋት አጥተዋል ተብሎ ክሳቸው እየተካሄደ ያለ ሰዎች ክሱ እንዲቋረጥ እርምጃ የሚወሰድበት እንደሆነ ነው ተስፋ የተደረገው ነገር ግን ምናልባት ዓለም የሚያውቃቸው ቅሊንጦና ማዕከላዊ ወይም የተወሰኑ ማረሚያ ቤቶች ያሉትን ብቻ የሚመለከት ሊሆን አይገባም እላለሁ። አሁን በሰሞንኛው የኢትዮጵያ ጉዳዮች ከተሰሙ ድምፆች ውስጥ ናቸው የቀደሙት አቶ ልደቱ አያሌው። እርሳቸውን ተከትለው የተናገሩት ደግሞ ዶክተር መሃሪ ረዳይ ናቸው። ሁለተኛው አጋማሽ ጠብቋቸው አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ መንግሥት ለሰብአዊ መብቶች መከበርና ለዲሞክራሲ መስፈን ያለውን ቁርጠኝነት በተግባር እንዲያሳይ ሰመጉ ጠየቀ። ሰብአዊ መብቶች ጉባኤ በኢትዮጵያ ማዕከላዊ ወንጀል ምርመራ የመሳሰሉ አያሌ የዜጎች ማሰቃያ ስፍራዎች እንዳሉም ገልጦ፣ ሁሉም በይፋ እንዲዘጉ ነው ያሳሰበው። የአገሪቱን ቀውስ ለመፍታት ከሁሉም መቅደም አለባቸው ያላቸውን እርምጃዎችም ጠቁሟል። መለስካቸው አመሃ ተከታትሎታል። ሰብአዊ መብቶች ጉባኤ ሰመጉ ታሕሳስ 27 ቀን 2010 ዓ ም አመሻሹ ላይ በኢንተርኔት ባሰራጨው ጽሑፍ የሰብአዊ መብቶች ተከራካሪ ድርጅት እንደመሆኑ መጠን ገዢው ግንባር ኢህአዴግ በዚያው ሳምንት ቀደም ብሎ ያወጣውን መግለጫ አስመልክቶ ያለውን አቋም ያስታወቀበት መግለጫ እንደሆነ ጠቁመዋል። ሰመጉ በዚህ መግለጫው መንግሥት የፖለቲካና የህሊና እስረኞችን ለመፍታት እንዲሁም ከአርባ ዓመታት በላይ የዜጎች ስቆቃና የስቃይ ቦታ ሆኖ የቆየውን የማዕከላዊ ምርመራ ተቋም ለመዝጋት ያሳየው ተነሳሽነት ሊበረታታ የሚገባው መሆኑን ያምናል ብሏል። ቀጠል አድርጎም በዚህ ረገድ መንግሥት በቀናነት ያለ አድሎና የፖለቲካ ትርፍ ስሌት ሁሉንም የህሊናና የፖለቲካ እስረኞች ነፃ በማድረግ ለዴሞክራሲና ብሔራዊ መግባባት ያለውን ቁርጠኛነት እንዲያረጋግጥ ሲል ሰመጉ አበክሮ ጠይቋል። የሰመጉ ሥራ አስፈጻሚ ሊቀመንበር አቶ ቁምላቸው ዳኘን ይህን ዘርዘር አድርገው እንዲያብራሩ ጠይቄያቸው ነበረ። በመጀመሪያ ደረጃ የኢህአዴግ ሥራ አስፈጻሚ ኮሚቴ መግለጫ፣ እንዲሁም እሱን ተከትሎ አባል ድርጅቶቹ መሪዎች በቴሌቪዥን በተከታታይ የሰጡት መግለጫ ራሱም እንደሚያሳየው እንግዲህ ድርጅቱ በሀገራችን ለዲሞክራሲና ለብሔራዊ መግባባት ሲባል ወሳኝ እርምጃዎችን ለመውሰድ ተዘጋጅቻለሁ ነው የሚለው። ይሄ በተግባር መታየት አለበት ነው የምንለው። ይሄ በተግባር መታየት አለበት ስንል ከመጀመሪያው የፖለቲካና የሕሊና እስረኞችን በተለይ በፖለቲካ አመለካከታቸው ምክንያት መንግስትን በመተቻታቸው ምክንያት በፍርድ ቤት ተከሰው በተለይ የጸረ ሽብር ሕጉ አንቀጾች ጠቅሰውባቸው የወንጀለኛ መቅጫ ሕጉም አንዳንድ ድንጋጌዎች ጠቅሰውባቸው ተከሰው ጉዳያቸው በፍርድ ላይ መታየት ያለ እንደዚሁም ደግሞ ተወስኖባቸው ቅጣታቸውን በመፈጸም ላይ ያሉ ዜጎች አሉ። እነኚህ ዜጎች በእርግጥ መንግስት በአንድ ወገን በፖለቲካ አመለካከታቸው ሳይሆን የወንጀል ድርጊት ፈጽመው በመገኘታቸው ነው የተከሰሱትም የተፈረደባቸውም ይነገራሉ። ግን በግልጽ የሚታየው አሁንም መንግስት እራሱ ለዲሞክራሲ ምህዳሩ መስፋት እነኚህ ሰዎች እንዲፈቱ ወስኝ ያለው ሲል ድርጅቱ እነኚህ ሰዎች መጀመሪያ በፖለቲካ አመለካከታቸው ምክንያት እንደታሰሩ ምናልባት በፖለቲካ አመለካከታቸው ምክንያት እሱን ተከትሎ አደረጉ ይባሉ ተግባሮች በነኚህ በጣም በተለይ አሻሚ እና ግልጽነት የጎደላቸው አንቀጾች ያሉት የጸረ ሽብር ህጉም ጭምር ቢሆን ወይም የወንጀለኛ መቅጫ ህጉም ድንጋጌዎች ቢሆኑ እነኛን ፈጽመዋል አልፈጸሙም የሚለው የህግ ክርክር እንዳለ ሆኖ በፖለቲካ አመለካከታቸው ምክንያት እንደሆነ በዋነኛነት በህግ አንፃር ሳይሆን በፖለቲካ አንጻር ማለት ነው የታሰሩት ግልጽ ነው። በዚህ ምክንያትም ነው እኛ እስከምንረዳው ድረስ መንግስትም ለመፍታት እነኝ ሰዎች የሚወስነው። የኢህአዴግ መንግስት በሀገሪቱ ውስጥ አንድም የፖለቲካ ሆነ የህሊና እስረኛ እንደሌለ አጥብቆ ይከራከራል። በገዢው ግንባር አባል ድርጅቶች ሊቃነ መናብርት በተሰጠው መግለጫ ላይም ይኸው ሐሳብ ተንጸባርቋል። የሰመጉን አቋም ከዚህ አኳያ አቶ ቁምላቸው አብራርተዋል። በዚህ ረገድ ችግር መኖሩን የሚያሳየው በእስር ላይ የሚገኙ የተቃዋሚ ፓርቲ አባላትና አንዳንድ ግለሰቦች ይላል የመንግስትን መግለጫና፣ ምን ማለት ነው? አንዳንድ ግለሰቦች በምን መለኪያ ነው? በመደበኛ ወንጀል ተከሰው የተፈረደባቸው ሰዎችና እነዚህ አንዳንድ ግለሰቦች ይባሉት የሚለዩበትና የሚፈቱበት መስፈርቱ ምንድን ነው የሚለውን በተመለከተ የመንግስት መግለጫ ጨማሪ ማብራሪያ የሚጠይቅ ነገር ለዛ ነው። እነኚህ ሰዎች የሚፈቱበት ምክንያት የታሰሩበትን ምክንያት አስቀድሞ ከመንግስት ጋር ባላቸው የፖለቲካ ልዩነት፣ በመንግስት ላይ በሚያደርጓቸው ትችቶች ወዘተ ጋር የተያያዘ ነው። የፖለቲካ እና ሄሊና የፖለቲካ እስረኞች ስንል በመሰረቱ ይህንን ማለታችን ነው። የህሊና እስረኞችን በሚባልበት ጊዜ እንደዚሁ ከፖለቲካ በተጨማሪ በሃይማኖት ጉዳዮችም ጭምር የተለዩ የሃይማኖት አስተሳሰቦችና አመለካከቶች በመያዛቸው ምክንያት ብቻ በስር ላይ የሚገኙ ዜጎች አሉ። ተከሰውም ጉዳያቸው መታየት ላይ ያሉ ሰዎች አሉ። እነኚህ በፀረ ሽብር ሕጉ ድንጋጌዎች አሸባሪ ተብለው የተፈረደባቸው ሊሆን ይችላል። አንዳንዶቹ በመሰረቱ በይዘት ደረጃ ግን በምናይበት ጊዜ እነኚህ ሰዎች ለምሳሌ የሙስሊም እንቅስቃሴውን አመራሮች መጥቀስ ይቻላል፣ በዚህ ረገድ ማለት ነው መንግስት ራሱን በተለያየ ጊዜ በምሕረት ሳይጠይቁም ቢሆን በምሕረት የፈታቸው ያሉበትን ሁኔታ ማየት ይቻላል እና እነኚህ ዜጎችም ጭምር እንግዲህ በሌና እስረኛ ትርጉም ውስጥ የሚካተቱ ናቸው ማለት ነው። የሰመጉ መግለጫ ትኩረት ከሰጣቸው ቁም ነገሮች አንዱ በምርመራ ስም በዜጎች ላይ ለዘመናት ግፍ ሲፈጸምባቸው የቆዩት እንደ ማዕከላዊ ወንጀል ምርመራ ያሉ የማሰቃያ ስፍራዎች እንዲዘጉ ገዢው ግንባር ኢህአዴግ በወሰኑ ውሳኔ ላይ ነበረ። ሰመጉ ዜጎች የሚሰቃዩበት በተለምዶ ማዕከላዊ እየተባለ በሚጠራው አዲስ አበባ ውስጥ ባለው ስፍራ ብቻ አይደለም፣ ይላል ሰመጉ። በውስን አቅሙ ያደራጃቸውን መረጃዎች በማስታወስም እንዲህ ያለ የማሰቃያ ተቋም መሠረታዊ ለውጥ እንዲያደርግ የበኩልን አስተዋጽኦ ለማከል እንደሚችል አቶ ቁምላቸው ለቪኦኤ ተናግረዋል። በተለይ እነዚህ ምርመራና የማሰቃያ ተቋማትን በተመለከተ የፌዴራል ሰብአዊ መብቶች ኮሚሽን አለ። ለምሳሌ አጣርቶ መንግስት እርምጃ መውሰድ ቢፈልግ እነህን በሚመለከት ዝርዝር መረጃ በጃችን ያለውን ለመስጠት ዝግጁ ነን። ከዚህ በፊትም ገልጸናል። ነገር ግን አሁን ከማዕከላዊ በተጨማሪ ለምሳሌ በርካታ የፖሊስ ጣቢያዎች ይን በአዲስ አበባ ከተማ ውስጥ የሚገኙ የፖሊስ ጣቢያዎች፣ የደህንነት ተቋማት፣ በክልል ያሉ የደህንነት እስር ቤቶች አሉ። በአዲስ አበባ ያሉ የደህንነት እስር ቤቶች አሉ። በአማራ ክልል፣ በሶማሌ ክልል፣ በሌሎችም በኦሮሚያም ቀደም ሲል አሁን እንኳ ኦሮሚያ ውስጥ ያለ የተሻሻለ ቢሆንም በኦሮሚያም እንደዚሁም በሌሎችም ክልሎች አሉ። አንዳንዶቹ ቦታዎች ልዩ አድራሻና መለያ የሌላቸው ግን ለማሰቃይ የሚጠቀሙባቸው በተለይ የደህንነት መስሪያ ቤቱ የሚገለገልባቸው በርካታ ተቋማት እንዳሉ የታወቀ ነው። በአደባባይ የሚታወቀ ነገር ነው። ግን በእጃችን ያለው መረጃኛ ወደፊት ለመንግስትም ይፋ ለማድረግ እና ተጨማሪ እርምጃ እንዲወሰድ ለማድረግ ፈቃደኛ ነን። ሀገሪቱ አሁን ከገባችበት አጣብቅኝና ቀውስ ለመውጣት መደረግ አለባቸው ወይም መወሰድ የሚገባቸው ቀዳሚ ተግባራት ናቸው ያሏቸውንም አቶ ቁምላቸው ዘርዝረዋል። የመጀመሪያው ነገር ገዢ ፓርቲ ቃል የገባውን ነገር ተግባራዊ ማድረግ ነው በተለይ ፖለቲካና የህሊና እስረኞችን መፍታት ያለምንም ቅድመ ሁኔታ መፍታት። እዚህ ጋር ከስራ አስፈጻሚ ኮሚቴው መግለጫም እንደዚሁም አባል ድርጅቶቹ አመራሮችም ጭምር በሰጧቸው መግለጫዎች በዋናነት አገሪቷ የገባችበት ቀውስ ጥያቄ እያደረጋሉ ራሱን ዋናውን አመራር ነው። ሌሎች አካላት ቀውስን በማባባስ ረገድ አስተዋጽኦ የላቸው ማለት አይደለም። ነገር ግን ይሄ እስከሆነ ድረስ እና ዋናው አመራር ኃላፊነቱን እስከሚወስድ ድረስ ቁርጠኛ የሆነ እርምጃ መውሰድ አለበት፣ ሀገሪቷ ገባችበት ቀውስ እንድትወጣ ለማድረግ። ይህን በማድረግ ረገድ ደግሞ የዲሞክራሲና የፖለቲካ ምህዳሩን ማስፋት ለዛሬ ለነገ የዋሊደር የማይባል ነገር ነው። የፖለቲካና የህሊና እስረኞችን መፈታት አለባቸው በአስቸኳይ ስንል እና እሱ ተግባራዊ መደረግ አለበት ስንል ያለምንም ቅድመ ሁኔታ ማለታችን ነው። ያለምንም ቅድመ ሁኔታ ማለት ምን ማለት ነው? መንግሥት ኃላፊነቱን እስከወሰደ ድረስ እነኚህ ዜጎች ለመፍታት ሊቀመጥ የገባው የነበረው ቅድመ ሁኔታ በራሱ በመንግስት ተሟልቷል ማለታችን ነው። ስለዚህ እነኚህ ዜጎች ሌላ ጊዜ እንደተለመደው የይቅርታ የመረት ተማጽኖ ሳያቀርቡ ደብዳቤ ሳይፈርሙ የተለያየ ቢሮክራሲ ውስጥ እንዲያልፉ ሳይደረግ መግለጫችን ላይም የፖለቲካ ትርፍ ለማግኘት የምንለው እሱን እናስታውሳለን። በ97 ዓም በ98 ዓም ወዘተ ከነበረው እንቅስቃሴ በኋላ የተቃዋሚ ፓርቲ ፖለቲካ አመራሮች በጣም በሚያሳዝን ስ በሚያዋርድ አይነት ደረጃ የቅርታ ደብዳቤ እንዲፈርሙ ተገደው መውጣታቸውን እናስታውሳለን። እንደዚህ አይነት አይደለም። አሁን ከልብ መሆን አለበት። ያ የፖለቲካ ትርፍ ለማግኘት ታቀዶ የተደረገ ነው። አሁን ግን ያመደገም የለበትም። መንግሥት እንደሚለው ከልቡ እነ ሰዎች መፈታት ካለባቸው ተጨማሪ ቅድመ ሁኔታ ሊኖር አይገባም ነው ይሄ አንደኛው። ከዚህ ቀጥሎ መሆን ያለበት ደግሞ ሊሻሻሉ የሚገባቸውን ሕጎችና ፖሊሲዎችን በአስቸኳይ ማሻሻል እንደሆነም አቶ ቁምላቸው ዳኛ ያስረዳሉ። በዚህ ረገድ የጸረ ሽብር ሕጉ፣ የበጎ አድራጎትና የማህበራት ሕጉ፣ የምርጫ ሕግና የመሳሰሉትን ጠቅሰዋል። የእነዚህ ሕጎች አንዳንድ ድንጋጌዎች መሠረታዊና ሕገ መንግስታዊ የሆኑ የዜጎችን መብቶች የሚጻረሩ እንደሆኑም አስታውሰዋል። ገዢው ግንባር ኢህአዴግ ባለፈው ሳምንት ካወጣው መግለጫ በኋላ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዜና የተለያዩ ሰዎች የተገባውን ቃል መንግሥት በአስቸኳይ ተግባራዊ እንዲያደርግ ሲጠቁሙ ይደመጣሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ገዢው ፓርቲ ኢህአደግ በሀገሪቱ የተከሰቱ ችግሮችን ይፈቱልኛል ያለውን ለ18 ቀናት የዘለቀ የሥራ አስፈጻሚ ግምገማ ማድረጉ ይታወሳል። ከዚህ በኋላ የጽሁፍና በአራቱ ፓርቲ አመራሮች የተወከለ መግለጫ መስጠታቸው ይታወሳል። በመግለጫ ውስጥ የተነሳው አንኳር ጉዳይ በፓርቲ ውስጥም ሆነ በውጭ ያለው የዲሞክራሲ ሁኔታ ጠባብ መሆኑን፣ ይህንንም ለማስፋት በእስር ላይ የሚገኙ ፖለቲከኞችና ሌሎች ሰዎች እንደሚፈቱ ማዕከላዊ እስር ቤትም ተዘግቶ ቤተመዘክር እንደሚሆን መገለጹ ነው። ጽዮን ግርማ ወደ ተለያዩ ሰዎች ስልክ ደውላ ይህንን ውሳኔ እንዴት ተቀበላችሁት የሚል ጥያቄ አንስታላቸዋለች። ቀጥሎ ይቀርባል። የተለያዩ ነዋሪዎችን አስተያየት ጠይቄያለሁ። ሁሉም ስማቸውን ይለፋኝ ብለዋል። የመጀመሪያውን የስልክ ጥሪ ያደረግኩት ወደ አዲስ አበባ ነበር። ወጣት ነው። እድሜ ሰላሳዎች ውስጥ ነው። አሁንም ሕዝብን የማታለል እና ሕዝብን የመሸንገል ነው እንጂ ፈጽሞ የኢትዮጵያን ሕዝብ መብቱ እንዲከበርለት ወይም ደግሞ እነዚያ የታሰሩት ሰዎችም ለመፍታት ሳይሆን በቃ ሕዝብን የማታለል ነው እድሜን የማራዘም ጉዳይ እንጂ ፈጽሞ ምንም የሕዝብ ጥያቄ የሚፈታም አይደለም። የሀገራችን ነገር በጣም ያሳዝናል። ኢትዮጵያ የሚኖርባት ሀገርም እየሆነች አደለም። እያየን ያለ ነው። በየአቅጣጫው በጣም የሚያስፈሩ ነገሮች ናቸው እየሆኑ ያሉት እና ሰው እርስ በራ የተጨካከነበት ዘመን ሁላ ነው። በቃ ከኑሮ ክብደት የተነሳ ገና መግለጫው ከተሰማ ሳምንት አልሆነውም። እና እንደው ማታለል ነው ወይም ማጭበርበር ነው ልትል የቻልክበት ምክንያት ምንድን ነው? እንዲህ ተስፋ የቆረጥክበት እንዴት ተስፋ አላደረግክም? በተሰጠው መግለጫ ምን ለመሰለሽ ነግረሻቸው እናስተካክላለን ይሉሻል እንጂ ሲተገብሩት አታይም። ህዝብን የመሸንገልና የማታለል ጉዳይ ነው። ፈጽሞ ፈጽሞ ፈጽሞ የሆነ አንድ ይቅርታ እና ይቅር ባይነት ሲኖር ኢትዮጵያዊነት ስሜት ሲኖራቸው እኮ ነው ሲጀመር ለህዝብ የሚያስብ መሪ ለህዝብ እኛ የሚያስብ የተማረ ኃይል እንዳጣች ነገር ነው የሆነችው ሀገራችን፣ በጣም የሚያሳዝን። ወጣቱ በየባህር በየሰው ሀገር እየተሰደደ እየሞተ ያለው አገሪቷ እኛም ማኖር አቅቷ ሳይሆን በቃ የሆነ የሚያሳዝን ጨካኞች የሞሉባት ሀገር ስለሆነች ነው። ቀጥዬ የሞከርኩት ስልክ ደግሞ ወደ ባህር ዳር ወሰደኝ። የወጣት ድምፅ ይመስላል ያንቺ። እስቲ ልጠይቅ፣ ምንድነው የሚሰማች ስለ ኢትዮጵያ? ፈገግ የሌለ ሁሉ የሚሰማውን ይሰማናል። እኛም ምንድን ነው ሁሉም የሚሰማው ማነት በቃ በሀገር ጉዳይ ሁሉም የሚሰማውን ያው የኢትዮጵያነት ይሰማኛል። ትከታተያለች የኢትዮጵያን ሁኔታ? በአንዳንድ ሁኔታ ነው በአንዳንድ ያሉት ነገሮች ላይ እንከታተላለን። ለምሳሌ እስረኛ ይፈታል ተብሎ ነበረ። ኢህአዴግ መግለጫ ሰጥቶ ነበር። ውይይት አድርገን ነበር፣ የአገር ጉዳይ አገር ችግር እንፈታለን ብለው ነበረ። እሱን እንዴት ተቀበልሹ? ነገር ነው ግን ስለ ኢህአዴግ ምን ምንም ለውጥ የሌለው ነገር እኮ ነው የሚወራውም የሚደረገውም። ምን ለውጥ አለ? ምንም ለውጥ የለም። ለምን እንደዛ አልሽ? ለምንደ ማንም ከማንም አንደኛ ተማምኖ የሚነጋገርበት ነገር አይደለም ያሉ በአሁኑ ሁኔታ ላይ። ለምን አይተማመንም? በቃ ሰላይ ሊሆን ይችላለሁ። ሌላውም እንደዛው ገባሽ? ሁሉም የራሱን ችግርና ብሶት ይዞ ነው የሚገኘው ተማምኖ የሚያወራ ነገር የለም ተበድለሽም ከሆነ በቃ ታፍነሽ ነው የምትሞቹ እንጂ ይነ ነገር ላይ ይፋ የሚወጣ ነገር የለም ፈራለሁኝ እያልሽኝ ነው ማለት ለምንድ ነው የምትፈሪው ማንን ነው የምትፈሪው እንዴ፣ መንግስት ነው መንፈራ። ስለዚህ አስቀምጣለሁ ለማን እንደ በቃ ተማምነሽ አታወሪም በዚህ ጉዳይ ላይ። ለምንድን ነው ለውጥ አይመጣም ለሽ የምታስቢ? እሱን እኮ ነው ተማምነን መነጋገር አንችልም እኮ ምልሽ እሱን ነው። ለዚህ ተቸግሬም ተበድዬም ቢሆን በቃ ታፈኝ ነው እኮ ነው ምልሽ። ያለውን ነገር ገልጾ መነጋገር አንችልም፣ እንፈራለን። ተመልሼ ወደ አምቦ ሌላውን ጥሪ ያደረግኩ አንድ ወጣት አገኘው። እኔማ አላምንም ላመንኩበት። ለምን አላመንክበትም? እድሜ ለማራዘም ነው እንጂ ታዲያ ለህዝቡ ታስቦ የሚሰራ ነገር መስሎ ስላልታየ። ሌላው ጥሪ ደግሞ ወደ ደቡብ ወስዶኛል። አዎ፣ እኔ ያለሁት አሁን ዲላ ዩኒቨርሲቲ ነኝ ያለሁት እና መግለጫ ነው የምንሰሚች ያለው። እኛ የምንጠብቀው ከዚህ መንግስት ብዙ ነገር አርግቶናል። ይህ መንግስት ብዙ ነገር በድሎናል። ከዚህ በፊት ደግሞ እንዲህ ነገር ያለ ሲያደርጉም ነበር ጥልቅ ታድሶ የአስራ አምስት አመት ጥልቅ ታድሰው ምናምን ብሎ ከዚህ በፊትም እንደዚህ ሰውን ህዝቡን ለማረጋገጥ ብሎ ያደረጉት ነገርም አለ። አሁንም ያ ነገር ይፈጠራል ብለን ነው እኛ ስጋታችን እንፈታለን ምናምን ያሉት እነሱ በቃ ህዝቡን ለማረጋጋት ወይም ደግሞ የህዝቡ ቁጣ ስለበዛባቸው ወይም ደግሞ ያ ህዝቡ ዝም እንደማይል ስላወቁ ነው እንደዚህ ያሉት። አልፎ እኛ ተስፋ የምናደርገው ከኦፒዲዎች አመራር የኦፒዲዎች አመራር ትንሽ ተስፋ አለ በእነሱ በኩል ምክንያቱም እነሱም ህዝባቸው ሲገፋ ህዝባቸው ሲያልቅ ተናዱ የተነሱት ነገር አለ ይታያል። ከነሱ ያው እነሱ ነው ተስፋ የምናደርገው እንጂ ምንም ተስፋ የምናደርገው ነገር የምንጠብቀው ነገርም የለም። ሌሎች በዛ ያሉ ቁጥር ያላቸው ወጣቶችን ከተለያየ አካባቢ ስለ አገራቸው ኢትዮጵያ ያላቸውን አስተያየት ጠይቄያቸዋለሁ። በነገው ምሽት ይዤላችሁ መለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ተከታዩ መጽሔት ዘገባ ወደ ጣሊያን ያሻግረናል። ወደ ጣሊያን የሚገቡ ስደተኞችና በፍልሰት የሚመጡ ሰዎች ቁጥር እየቀነሰ የመጣ ይምሰል እንጂ ከፈረንሳይ ጋር በምትዋሰነው ውቢቱ የቬንቲሚግሊያ ከተማ ያለው ሁኔታ ግን እንደዚህ አይነቱን እውነት አይደለም የሚያሳየው። ብዙዎቹም ፍልሰተኞች ወደ ፈረንሳይ ለማቋረጥ እየሞከሩና እየጠበቁ ባሉበት በዚህን ጊዜ የአውሮፓ የክረምት ወራት ብርድ እጅግ የበረታ እንዲሁም ሪፖርተራችን ጃን አንዌስ ዘገባ እንደጠቆመው አንዳንዶቹ በዚያ ጥረታቸው ውስጥ ሕይወታቸውን ይከፍላሉ። ሰልሞን አባተ ዝርዝሩን ይዟል። የተሻለ ሕይወትን ፍለጋ ነው ፍልሰተኞቹን ገፍቶ አሁን ያሉበት ሁኔታ ላይ ያደረሳቸው። ከዚህ በኋላም ቢሆን ሕይወታቸውን ሊያስከፍላቸው የሚችለውን ጉዞ ወደ ፈረንሳይ ከመቀጠላቸው በፊት የተወሰነ ጊዜ ቬንቲሜግሊያ ላይ እያሳለፉ ናቸው። የክረምቱ ብርታት ግን ያንን የቀጣይ መንገድ ተስፋቸውን ዛሬውኑ አብዝቶ እየተፈታተነው መሆኑን ከዳርፉር ሱዳን የተሰደደው ኢሳ አብደል ሳሌም ለቪኦኤ ተናግሯል። እዚህ በጣም ከባድ ነው። እዚህ ድልድይ ስር ያለ ብርድ ልብስ መኖር ቀላል አይደለም። ይሄ የብርድ ልብስ ደግሞ በደንብ አይሞቅም። በጣም ይበርዳል። ቬንቲሚግሊያ ጥንታዊትም ስዕላዊትም ድንቃ ድንቅም ነችና ጎብኚ አያጣትም። የወንዟን ዳርቻዎች ለመቃኘት ብቅ ለሚል ሰው ታዲያ ከሳሐራ በስተ ደቡብ ካለው አፍሪካ ፈልሰው የተኰለኰሉ ሰዎችንና አሻራቸውን ማስተዋል እየተለመደ ሆኗል። አባሪቶ ጁልዮ አልቫሬዝ እነዚያን ሕይወታቸውን በመከራ ውስጥ እየገፉ ያሉ ፍልሰተኞችን ከሚረዱ ጣልያናውያን አንዱ ናቸው። አሁን እዚህ ወንዝ ዳርቻ ላይ ወደ ሁለት መቶ የሚሆን ሰው ተጠግቷል። ይሄ ቁጥር በጣም ብዙ ነው። እንዲህ አይነቱ ሕይወት እዚህ አውሮፓ እምብርት ላይ ሊታይ አይገባውም። ከዚያ ወደ ፈረንሳይ መዝለቅ በጣም ከባድ እንደሆነ ነው የሚነገረው። ከቬንቲሚግሊያ የተነሱ ወደ ፈረንሳይ የሚሄዱ ባቡሮችን ወሰኑን የሚጠብቁት የፈረንሳይ ፖሊስ መኮንኖች እያበጠሩ ይፈትሿቸውና ያገኙትን ማንም ፍልሰተኛ ወዲያው ወደ መጣበት ይመልሱታል። ወደ አውሮፓ የሚዘልቁ ፍልሰተኞች ጥገኝነት የሚጠይቁ ከሆነ ማመልከቻዎቻቸውን መጀመሪያ የረገጡበት ሀገር ላይ እንዲያስገቡ በሕግ ይጠበቅባቸዋል። እነዚህ ሰዎች ጣሊያን የገቡት ከሊቢያ ዳርቻዎች ባነሷቸው ሰንካላ ጀልባዎች ነው። ብዙ ፍልሰተኞች ከጣሊያን ተነስተው ፈረንሳይ ለመግባት የሞት ድልድይ ወይም የሞት መሻገሪያ ተብሎ የሚታወቀውን አልፕስ ተራሮችን የሚያቋርጥ ከባድ መስመር በእግራቸው ይያያዙታል። ወይም ደግሞ ጥቂት ወጣ ያሉና መኪኖች በሚንቀሳቀሱባቸው ማቋረጫዎች ለመሹለክ ይሞክራሉ። ሲጨልም ደግሞ የእግረኛው ቁጥር በእጥፍ ይጨምራል። ባለፉት 15 ወራት ቬንቲሚግሊያ ውስጥ በዚህ አስቸጋሪ ጉዞ ምክንያት አስራ አንድ ስደተኞች መሞታቸውን ሪፖርቶች ይናገራሉ። በባቡር ለመሻገር ጨክነው የሚሞክሩትን ፖሊስ በአውቶብስ እያሳፈረ ወደ ደቡብ ጣሊያን ቢመልሳቸውም የሥራ አጥነቱ መጠን እንዲሁም እጅግ አሻቅቦ በሚገኝባት ሀገር ውስጥ መቆየትን ግን አብዝተው ይጠሉታል። ጨርሶ አይፈልጉትም። ይህ በእንዲህ እንዳለ ግን የዚህ አስቸጋሪና ከባድ ጉዞ ሰለባ ከሆኑት መካከል መብቶቻቸውና ደህንነታቸው እየተጨፈላለቀ ያለ ሕፃናት እንደሚገኙ ኦክስፋም የሚባለው መንግሥታዊ ያልሆነ ግብረሰናይ ድርጅት ባልደረባ ኪያራ ሮማንጎ ለቪኦኤ ገልጸዋል። ሁኔታውን እየተከታተልንን ለምሳሌ የፈረንሳይ ፖሊስ የሚያደርገውን እያስተዋልንን። ሕፃናቱና ለአካለ መጠን ያልደረሱት ታዳጊዎች ፈረንሳይ ገብተው ጥገኝነት የመጠየቅ መብት አላቸው። ይሁን እንጂ ድንበሩ ዝግ ነው፣ ማለፍ ስለማይችሉ ተመልሰው ወደዚሁ ይመጣሉ። ቬንቲሚግሊያ ውስጥ በሚገኝ አንድ መጠለያ ሰፈር 450 ስደተኞች ተጠግተዋል። አሁን ሙሉ ነው። ይሁን እንጂ ከሱዳን የተነሳው ፍልሰተኛ ሳላህ ባካር ዓለም! እንዲያም ሆኖ ወደ መጠለያው ለመግባት እራሱም አይፈልግም። እዚያችሁ ጣሊያን ውስጥ ተጠልፎ የመቅረት ሐሳብ ያስፈራዋል። አምስት ጊዜ ያህል ሞክሬአለሁ፣ አልተሳካልኝም። በተራሮቹ በኩልም ሞከርኩኝ፣ ነገር ግን በጣም አስቸጋሪ ስለሆነ ተመልሼ የመጣሁ እንደገና ሞክራለሁ። ይህ ሁኔታ ማብቂያ የሌለው የአይጥና ድመት ድብብቆሽና ማሳደድ የመሆኑ ነገር እየተለመደ የመጣ ይመስላል። የትላንቱ ጎልደን ግሎብ በቀይ ምንጣፍ ላይ የተንጣለለ የጥቁር ባህር ተመስሏል። በሆሊውድና በመላ አገሪቱ በተለያዩ የሥራ ቦታዎች በሴቶች ላይ የሚፈጸመውን ስር የሰደደ ወሲባዊ ወከባ ለመፋለም ለሚንቀሳቀሰውን ታይምስ አፕ የተባለውን የመብት ተሟጋች ቡድን በመደገፍ ጥቁር የለበሱ በስነ ስርዓቱ የተገኙ ሴቶች የለበሱት ልብስ የከሰተው ገጽታ ነው። አሉላ ከበደ ክስተቱ ለየት ያለ ገጽታ አላብሶት ያመሸውን ስነ ስርዓት አስመልክቶ ተከታዩን አቀናብሯል እንደ ወትሮው ሁሉም ለየት ያለ ወይም ለየት ባለ ጉጉት የተስተናገደውና በቴሌቪዥን የተሰራጨው የትላንት ምሽቱ ጎልደን ግሎቭ አመታዊ ስነ ስርዓት ሆሊውድ በሴቶች ላይ በሚፈጸሙና ለአመታት በዘለቁት የወሲባዊ ወከባ ጥቃቶች ቅሌት ከተመታቸው ወዲህ ለመጀመሪያ ጊዜ መስተናገዱ ነው። ባለፈው የጥቅምት ወር የኒውዮርክ ታይምስ ጋዜጣ አስገድዶ የመድፈር ጥቃትን ጨምሮ በያኔው ገናናና ከፍተኛ ተሰሚነት በነበረው የፊልም አቀናባሪ ሃርቬ ዋይንስቲን የተፈጸሙ ለአስርት ዓመታት የዘለቁ ወሲባዊ ወከባዎች ውንጀላ ያካተተ ዝርዝር ዘገባ ተከትሎ ሌሎች በርካታ ገናናዎችና አይደፈሪዎችን ያንበረከኩ ያልተጠበቁ ድምፆች፣ ክሶችና ስሞታዎች በየቀኑ ይጎደጎዱ ጀመር። በትላንቱም ጎልደን ግሎብ የሥነ ሥርዓቱ አስተናጋጅ ታዋቂ የምሽት የቴሌቪዥን ፕሮግራም አቀናባሪ እና ኮሜዲያን ሴት ማየር ይህንኑ የወሲባዊ ቅሌት ስሜት ባዘሉ የሰላ ስላቆች የምሽቱን መድረክ መጋረጃ እንዲህ ሲል ከፈተ። ሃርቪ ዋይንስቲን ዝንት ሂር ትናይት በዚህ ክፍል ውስጥ የሌለውን ግዙፍ ጉዳይ የማስተዋወቂያው ሰዓት አሁን ነው። ሃርቪ ዋይንስቲን በዛሬው ምሽት ከዚህ የለም። እንደ ሰማሁት ጭምጭምታ ከሆነ እብድና አብረውት መሥራት የሚቻል ሰው አይደለም። ሐሳብ አይግባችሁ፣ ከአንድ ሀያ ዓመታት በኋላ ተመልሶ ይመጣል። በሕልፈታቸው መታሰቢያ በታዳሚው ጩኸት ከመድረኩ እንዲወርዱ በመጠየቅ የመጀመሪያው ሰው ይሆናሉ። እንዲያ ነው የሚመስለው ነገር። እንደ አውሮፓውያን የዘመን አቆጣጠር ከ1914 እስከ 1958 በነበረው ጊዜ ውስጥ ከሰባ በላይ ፊልሞችን በሠራውና የአሜሪካ የፊልም አባት በሚል ቆልምጫ በሚታወቀው እውቁ የፊልም ዲሬክተርና አቀናባሪ ሴስሊ ቢ ዲሜል ስም የተሰየመው ለዕድሜ ልክ ስራዎች የሚሰጥ ሽልማት የዘንድሮ ተሸላሚ የፊልም ተዋናይ አቀናባሪና የቴሌቪዥን ሰው ኦፕራዊንፍሬ ሽልማቱን በተቀበለችበት ወቅት ያሰማችው ንግግር አዳራሹን ከዳር እስከዳ ጋር ያቀጣጠለ ነበር። ኦፕራ በዚያ የብዙዎችን ቀልብ በልዩ ስሜት በናጠ ንግግሯ ከሰባ ዓመታት በፊት በነጭ አሜሪካውያን ወረበሎች በቡድን የተደፈረች አንዲት ጥቁር አሜሪካዊት አስታወሰች። ሁ ሪሲ ታይለር ዳይድ 10 ደይስ አጋ እነዚያ ሬሲ ቴይለርን ሊያጠፉ የሞከሩ ሰዎች በህግ ሳይጠየቁ ቀርተዋል። ሬሲ ቴይለር ዘጠና ስምንተኛ የልደት በዓሏን ለማክበር ጥቂት ሲቀራት ከአስር ቀናት በፊት ነው ያረፈችው። በጉልበተኞች አይደፈሬ፣ ነገር ግን ርኅራኄ በሌላቸው ወንዶች በተደፈረ ባህል ውስጥ አያሌ አመታት ኖራ አለፈች። በነኛ አይነኬና አይጠየቄ ጉልቤ ወንዶች የደረሰባቸውን ጥቃት ለመናገር የደፈሩ ቁጥራቸው የበዛ ሴቶችም ሰሚ ሳይኖራቸው ለረጅም ዘመናት ዘለቁ። ዛሬ ግን ያ ሰዓት ያበቃ ይመስላል። የእነዚያ ጉልበተኞች ጊዜ አለፈ። አዎን አለፈ። በርካታ እንስት ተዋናዮች ከሴቶች መብት ተሟጋቾችና የዘር ልዩነትን በመቃወም የፍትህ ጥሪ ለማሰማት ከተሰለፉ ብዙዎች ጋር በመሆን ነው በመድረኩ የተገኙት። አነጋጋሪውና ቀልብ ሳቢው ሌላው ታዲያ ቀደም ብሎ የተሰማው የኦፕራ ንግግር የመጪዋ የአሜሪካ ፕሬዝዳንት የመሆን እቅዷ መጀመሪያ ተደርጎም ተወስዷል። ወደፊት የሚታይ ይሆናል። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳነ ፍሳይ ነን። አሁን ወደ ቀዳሚው ቅንብር ነው የምንሻገረው። ሳምንታዊው ስፖርት አዘጋጅና አቅራቢ ሰለሞን ክፍሌ እንደ ምን አምሽታችሁልኛል? የተከበራችሁ አድማጮቼ፣ በአትሌቲክሱ ስፖርት ዜና ኢትዮጵያውያኑ ፋጡማ ሳዶና ደጀኔ ደበላ በሺያሜን ቻይና ዓለም አቀፉ የማራቶኑ ሩጫ ውድድር ድል ተቀዳጅተዋል። የኢትዮጵያ አትሌቶች በሳምንቱ ማብቂያ በተካሄዱ ሌሎች ውድድሮችም ጥሩ ውጤት አስመዝግበዋል። የአገር ውስጥና የውጭ አገር እግር ኳስ ዜናዎችም አሉን። አብራችሁን ቆዩ። ፋጡማ ሳዶ የሴቶቹን ደጀኔ ደበላ የወንዶቹን ያሸነፉበትን የትላንቱን የሺያሜን ቻይና ዓለም አቀፍ የማራቶን ሩጫ አላስቀድም። ፋጡማ በወቅቱ ይጥል የነበረውን ከባድ ዝናብ ብቻ ሳይሆን የገጠማትን የሆድ ሕመም ችግርም ተቋቁማ ለድል መብቃቷ ብዙዎችን አስገርሟል። እንደ አውሮፓዋን ዘመን አቆጣጠር በ2013 ሳዶ አሸናፊ በመሆኗና የወቅቱ ሻምፒዮናዋ ሌላዪቱ ኢትዮጵያዊት መሠረት መንግሥቱ ሻምፒዮንነቷን መከላከል ስለነበረባት በትላንቱ በቻይናዋ የባህር ከተማ በተካሄደው ውድድር ያሸንፋሉ ተብሎ ቅድሚያ ግምት ተሰጥቶ ነበር። ሆኖም የ27 ዓመቷ መሠረት በነገራችን ላይ መሠረት በ2015 የፓሪስ ማራቶን አሸናፊ ናት። ውድድሩ ከተጀመረ ጥቂት ጊዜ በኋላ አቋርጣ ወጥታለች። ሳዶ፣ ሙሉ ሀብት ጸጋ፣ ሂሩት አለማየሁና ትዕግሥት ሜሙዬ እስከ 15ኛው ኪሎ ሜትር ቀድመው ታዩ። ኋላም ሙሉ ሀብት ጸጋና ትዕግስት ማሙዬ ወደ ኋላ ቀሩ። ጥሩ ልምድ ያላት ሳዶና የሃያ አራት ዓመቷ ሂሩት አለማየሁ ለሌላ አንድ ኪሎ ሜትር ትከሻ ለትከሻ ተያይዘው መሮጥ ቀጠሉና ሳዶ ግማሹ ላይ ሲደርሱ ብቻዋን መገስገስ ያዘች። እንዳልኩት ሳዶ በሃምቡርግ ጀርመን፣ በሎስ አንጀለስ ዩናይትድ ስቴትስ፣ በቤይጂንግ ቻይናና በዋርሶ ፖላንድ ማራቶኖች ጥሩ ልምድ ስላካበተች ከዚያ በኋላ ሊደረስባት አልቻልም። በ2641 በአንደኝነት አጠናቃለች። በሻሜን ቻይና ኢትዮጵያውያን ያስመዘገቡትን ድልም ወደ ዘጠኝ ከፍ አድርጋለች። ሄዱት አለማየ ሁለተኛ፣ መሠረት መንግሥቱ ሦስተኛ። በወንዶቹም ከአንደኛ እስከ ሦስተኛ ያለውን ስፍራ ጠቅለው የወሰዱት በደጀኔ ደበላ የተመሩ የኢትዮጵያ አትሌቶች ናቸው። ደጀኔ በመጨረሻው ኪሎ ሜትር ላይ ሁሉንም ቀድሞ በአንደኝነት ሲያጠናቅቅ 211 22 አስመዝግቧል። ታሪኩ በቀለ ሁለተኛ፣ አየለ አብሽሮ ሦስተኛ ሆነዋል። ደበላ በ2016 እንደ አውሮፓውያን ዘመን አቆጣጠር ለመጀመሪያ ጊዜ በማራቶን መካፈሉ ሲዘገብ የትላንት ድሉ ነገ ማክሰኞ ለሚያከብረው 23ስተኛ ዓመት የልደት በዓሉ ትልቅ ስጦታ እንደሚሆንለት ይታመናል። በሌላ የሩጫ ስፖርት ዜና ኬንያውያኑ ጄምስ ኪቤትና ሊሊያን ሬንግሩክ በ61 ኛው ዓለም አቀፍ የካምፑቼዮ አገር አቋራጭ ውድድር በሁለቱም ጾታ አሸንፈዋል። በወንዶቹ ኪቤት በድል ያጠናቀቀው ኢትዮጵያዊውን ተስፋዬ ድሪባንና በኦሎምፒክ 5000 ብር ሜዳሊያ ተሸላሚውን ሌላውን ኬንያዊ ፖል ቼሊሞን ቀድሞ በመግባት ነው። ፊልሞን አንዴ ከኤርትራ አራተኛ ሆኗል። በሴቶቹ በዓለም አገር አቋራጭ የነሐስ ሜዳሊያ ተሸላሚዋ ሊሊያን ሬንግሩክ በ5000 ዓለም ሻምፒዮኗ ሄለን ኦቢሪ በ10ሺህ ዓለም የብር ሜዳሊያ ተሸላሚዋ ኤግነስ ቲሮፕ፣ የዩጋንዳዋ ፔሩት ኪሙታይና ኢትዮጵያዊቷ ጌጤ ዓለማየሁ ሲጀመር ቀዳሚዎቹ ነበሩ። ለ6 ኪሎ ሜትር ያህል አብረው ታይተዋል። ፉክክሩ ተጋግሎ ከቆየ በኋላ 300 ሜትር ሲቀራቸው ሬንግሮክ እና ቲሮፕ ተያያዙ። ሬንግሮክ በ19 ደቂቃ ከ02 ሴኮንድ ጥብጣቡን በጥሳ ገባች። ሬንግሮክ በ2013 ዓ ም እንደ አውሮፓውያን ዘመን አቆጣጠር የዓለም ከ18 ዓመት በታች ወጣቶች የ3 ሻምፒዮን ስትሆን በ5436 ከ80 8 የራሷን ፈጣን ጊዜ አስመዝግባለች። ቲሮፕ ሁለተኛ፣ ጌጥ ዓለማየሁ ሦስተኛ። የሩጫውን ስፖርት ዜና በዚሁ ላብቅ። አድማጮች ለቀጣይ ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ላሸጋግራችሁ። የሀገር ውስጥና የውጭ አገር እግር ኳስ ዜናዎችን ይዟል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። በሀገር ውስጥ የእግር ኳስ ዜና፣ የኢትዮጵያ ፕሪምየር ሊግ አስረኛ ሳምንት ጨዋታዎች በሳምንቱ መጨረሻ በአዲስ አበባና በክልል ከተሞች ተከናውነዋል። ከትናንት በስቲያ ቅዳሜ በአዲስ አበባ ስቴዲየም ባለሜዳው ኢትዮ ኤሌክትሪክ በአዳማ ከተማ ሶስት ለሁለት ተሸንፎ በአደገኛው ወራጅ ቀጠና ውስጥ ተካቷል። በካሉሻ አልሐሰን የፍጹም ቅጣት ግብ ኤሌክትሪኮች በአንድ ለዜሮ መሪነት ለረፍት ቢወጡም ከረፍት መልስ የአዳማ ከተማን ፈጣን የማጥቃት ጫና መቋቋም ተስኗቸው ታይተዋል። ከመመራት ተነስቶ አሸንፎ ለወጣው አዳማ ከተማ ሁለቱን ዳዋ ሁጤሳ ሦስተኛውን ደግሞ አቻ ሞሾራ አግብተዋል። የተሸናፊው የኢትዮ ኤሌክትሪክ አሰልጣኝ ሙሉ ቅጣው ከጨዋታ በኋላ የሚከተለውን አስተያየት ሰጥተዋል። ፈርስታፍ ላይ ጥሩ ነበር እና ያገኘናቸውን አጋጣሚዎች አልተጠቀምንባቸው እነዛን ኳሶች አግኝተን ብናገባ ኖር ውጤቱ ይቀየር ነበር። የአዳማ ከተማ አሰልጣኝ በበኩላቸውም የሚከተለውን ብለዋል። በመጀመሪያ ይህን ነጥብ እንድናገኝ ረዳን፣ እግዚአብሔር የተመሰገነ። ወደ ዋናው ጨዋታ ስንመለስ ጨዋታው መጀመሪያ አጋማሽ ወደ ሀያ ደቂቃ ያህል ትንሽ ጥሩ ነበሩ። እነሱ ኳሱን ተቆጣጥረውት ነበረ። ሆኖም ግን ከኋላ እኛ ኳሱን ተቀብለን እየተጫወትን ባለ ሰዓት ያቺሪ ጎሬ መታለች። እሷ ደግሞ ጥሩ አልነበረችም ለእኛ ማለት ነው። ሆኖም ግን ይሄ ኳስ ነው። ተነጋግረን እንደገባን ደግሞ ከረፍት በኋላ ልጆቻችን እንዳያችሁት ነው እየቀየርን በምንጫወትበት ሰዓት ጥሩ አቅም ተጠቅመው ይሄንን ውጤት ይዛል። ትናንት መከላከያ በጎንደሩ ፋሲል ከተማ አንድ ለባዶ የተረታ ሲሆን በበርካታ ደጋፊው እየተበረታታ ሙሉ ነጥብ ያገኘው ፋሲል ከተማ በ21ኛው ደቂቃ በራም ኬሎክ ግብ አሸንፎ ደረጃውንም ወደ ሦስተኝነት ከፍ አድርጓል። ሌላው በፕሪምየር ሊጉ በደጋፊው ብዛት መሪነቱን የያዘው ኢትዮጵያ ቡና ከወላይታ ድቻ አንድ ለአንድ ተለያይቶ ነጥብ በመጣሉ ደጋፊዎቹን ማሳዘኑን ያልተላቀቀው በሽታ ሆኗል። ሁለት ተስተካካይ ጨዋታዎች ያሉት ቅዱስ ጊዮርጊስ በአበባው ቡታቆ ሁለት ግሩም ቅጣት ምቶችና በአዳነ ግርማ ተጨማሪ ጎል ጅማ አባጅፋርን ሶስት ለባዶ በመሸኘት ደረጃውንም አስጠብቀዋል። መቀሌ ላይ መቀሌ ከተማ ድሬዳዋ ከተማን አስተናግዶ ሁለት ለባዶ ሸኝቷል። ሌሎች ጨዋታዎችም ተካሂደዋል። በዚህኛው ሳምንት ጨዋታ አርባ ምንጭ ከተማን ሁለት ለአንድ ያሸነፈው ለደቢት የደረጃ ሰንጠረዡን በ22 ነጥብ እየመራ ሲሆን፣ ቅዱስ ጊዮርጊስ በ19 ሁለተኛ ነው። ፋሲል ከተማና አዳማ ከተማ በኩል 15 ነጥብ ሶስተኛና አራተኛ ናቸው። ወደ አውሮፓ ስንሸጋገር በገና በዓልና አዲስ ዓመት ለሁለት ሳምንት በረፍት ላይ የከረመው የስፔን ላ ሊጋ ወደ ውድድር ተመልሷል። በ18ኛው ሳምንት ጨዋታዎች መሪው ባርሴሎና ሌቫንቴን ሶስት ለባዶ በቀጣበት ጨዋታ ሊዮኔል ሜሲ፣ ሉዊስ ሱዋሬስና ፖሊኒዮ ጎሎቹን ያስቆጠሩ ተጫዋቾች ናቸው። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ48 ነጥብ መሪነቱን አጠናክሮ ሲቀጥል አትሌቲኮ ማድሪድ በ39 ሁለተኛ ነው። ይኸው ነው በእኔ በኩል ያለው ሰለሞን፣ አመሰግናለሁ። አመሰግናለሁ ገዛሐኝ። ጽዮን መስቀል ነበር ከአዲስ አበባ። በዙ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩን። ሰለሞን ክፍሌንና ገዛ ሀይመስ ጽዮን መስቀልን እናመሰግናለን። አድማጮች አሁን ወደ ተከታዩ ቅንብር ነው የምናልፈው። ሳምንታዊው አፍሪካ ነቅ ርዕሶች የኢህአዴግ ሥራ አስፈጻሚ ኮሚቴ ለ17 ቀናት ያህል ተሰብስቦ ስህተቶቹንና ድክመቶች ያላቸውን ገምግቦ በችግሮቹ መንስኤ ላይ መክሮ የሐሳብ አንድነትና መተማመን ፈጥረዋል የሚል መግለጫ ማውጣቱ ይታወቃል። ሊወስዳቸው ስላቀዳቸው እርማቶችና እርምጃዎችም ዝርዝሯል። አቶ ልደቱ አያሌው የኢዴፓ ብሔራዊ ምክር ቤት አባልና በአዲስ አበባ ዩኒቨርሲቲ የሕግ መምህር የሆኑት ዶክተር መሐሪ ረዳይ ለትንታኔ ተጋብዘዋል። አቶ ልደቱ ኢህአዴግ ለተፈጸሙ ስህተቶችና ለተንጸባረቁት ድክመቶች ኃላፊነት መውሰዱና ይቅርታ መጠየቁ በጎ ነገር ነው፣ ነገር ግን ዋናው ችግር ብሔር ተኮር አስተሳሰብ ነው ይላሉ። ዶክተር መሐሪ ረዳይ በበኩላቸው ፖለቲከኞችን ከእስር መፍታት ለመፍታት ማቀዱ መልካም ነው ነገር ግን ዓለም በሚያውቃቸው ማዕከላዊንና ቅሊንጦን በመሳሰሉ ብቻ መወሰን የለበትም ሲሉ ያሳስባሉ። ያነጋገረቻቸው የፕሮግራሙ አዘጋጅና አቅራቢ አዳነች ፍስሀየናት የቃለ ምልልሱ የመጀመሪያ ክፍል እንሆ አሁን ይቀርባል። ዶክተር መሐረዳይና አቶ ልደቱ አያሌው ለትብብራችሁና ለጊዜያችሁ እናመሰግናለን። ኢትዮጵያ ውስጥ ስለተካሄዱት ግጭቶችና አሳሳቢ ጉዳዮች ተከታታይ ውይይት አካሂደናል። አሁን ደግሞ ኢህአዴግ ችግሩን ለመፍታት ለማስተካከል የሚያስችል እርምጃ የሚወስድ መሆኑን ባወጣው መግለጫ አስታውቋል። ና ዛሬም አስተያየታችሁን እንዲሰጡን ጋብዘናል። የኢህአዴግ ስራ አስፈጻሚ ኮሚቴ ለ17 ቀናት ያህል ተሰብስቦ ስህተቶቹንና ድክመቶችን ገምግሞ በችግሮቹ መንስኤ ላይ መክሮ የሀሳብ አንድነትና መተማመን ፈጥሯል ይላል ኢህአዴግ ያወጣው መግለጫ ማለት ነው። ብሔራዊ እርቅ ለማውረድ ሲባልም የታሰሩ ፖለቲከኞች ከእስር እንደሚፈቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል እና በዚህ ላይ እስቲ አመለካከታቸውን ብትገልጹልን። አቶ ልደቱ መግለጫውን ተከታትየዋለሁ። እንግዲህ ካለፉት መግለጫዎች የሚለይባቸው አንዳንድ ነገሮች አሉ። ከፖዘቲቭ የሚጀምር ለምሳሌ የዲሞክራሲ ጉዳይ እንደ ችግር ምንጭነት አይጠቀስም፣ ይሄ ተጠቅሷል። ባልተለመደም ሁኔታ ኃላፊነቱን የችግሩን የምንወስደው እኛ ነን፣ ተጠያቂዎቹ እኛ ነን፣ በዚህ ይቅርታ እንጠይቃለን ብሏል ኢህአዴግ። ይህም ደግሞ አንድ በጎ ነገር ነው። ከዛ በተጨማሪ ደግሞ በብሔረሰባዊ ማንነትና በሀገር አንድነት ጉዳይ ላይ ያለው ጉዳይ ሚዛኑን ያልጠበቀ እንደሆነም ታምኗል። ይህም ጥሩ ነገር ነው። የፖለቲካ ምህዳሩ የጠበበ መሆኑም ለመጀመሪያ ጊዜ ታምኗል። ይህም በጎ ነገር ነው። ነገር ግን ዋናው የችግሩ ምንጭ አሁን ኢትዮጵያ ውስጥ ያለው በተለይ ብሔር ተኮር የሆነ ግጭት እንዲመጣ ያደረገው ዋናው ምንጭ በህገ መንግስቱ ውስጥ ያለው የብሔር ተኮር አስተሳሰብ ነው። ከሱም ጋር ተያይዞ ደግሞ አገሪቱ በፌዴራል አደረጃጀት ስትደራጅ ብሔር ተኮር አደረጃጀት ወይም ቋንቋ መሰረት ያደረገ አደረጃጀት ዋናው መመዘኛ መሆኑ ከዛም ጋር በተያያዘ ኢትዮጵያ ውስጥ ያሉ በተለይ በገዢ ፓርቲ እና በገዢ ፓርቲ ዙሪያ ያሉ ፓርቲዎች ብሔርን መሰረት አድርገው መደራጀታቸው ያ በሂደት እያደገ በህብረተሰብ ውስጥ ያለውን ልዩነት እያሰፋ ነው። አሁን ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ አደገኛ በሆነ ሁኔታ እየፈጠረው፣ ስለዚህ በኮንስቲትዩሽን ደረጃ ያሉት ችግሮች መፈተሽ መቻል አለባቸው። የፌዴራል አደረጃጀቱና አጠቃላይ የፓርቲ አደረጃጀቱ መፈተሽ አለበት። ሁለተኛው አሁን ኢህአዴግ እያለ ያለው ፕሮኒን እየፈጠርኩት መፍትሄውንም የማመጣው እኔ ነኝ እያለ ነው። ጥሩ ነው በዚህ መልኩ መጀመሩ። ግን ይሄ የኢህአዴግ ችግር ብቻ አይደለም፣ አገራዊ ችግር ነው። ኢህአዴግ ብቻ አይደለም የታመመው በዋናነት ኢትዮጵያ ነች የታመመችው። ስለዚህ መፍትሄውን ኢትዮጵያዊ ይሆናል። ምን ማለት ነው? ይህ ጉዳይ ለፓርላማ ቀርቦ አዋጅ ወጥቶ ይህን የሚያስፈጽም ተቋም መፈጠር አለበት። ኃላፊነቶቹ ተዘርዝረው ተሰጥተውት ግቡ ታውቆ ጊዜ ተወስ ፓርላማ ሆኖ የሚያስፈጽም ኮሚሽን ወይም ታስክፎርስ ያስፈልጋል። ስለዚህ በዛ ኮሚሽን ውስጥ ደግሞ ኢህአዴግ ብቻ ሳይሆን የህብረተሰቡን አስተሳሰብ ፍላጎት የሚወክሉ የተለያዩ የህብረተሰብ ክፍሎች መወከል አለባቸው። ያ ሲሆን ነው መፍትሄው ተቋማዊ የሚሆነ። ዶክተር መሐሪ ረዳይ አመሰግናለሁ። መግለጫው እንደተባለው ጠንከር ያለ ነው። ኢህአዴግ ውስጥ ባሉ አባል ድርጅቶች መካከልም መተማመን እንዳልነበረም የሀሳብ አንድነትም እንዳልነበረ እንዲያውም መጠራጠር እንደነበረ በሚያመለክት መልኩ የቀረበ ነው እና መግለጫው የአደግ ራሱን ያለ ምሕረት የደረፈበት ነው። ይቅርታ የመጠየቁ ጉዳይ ቀደም ሲል ፕሬዚደንቱም በአንድ ጉዳይ ቀርበው ህዝብን ይቅርታ ጠይቀው ነበር። ጠቅላይ ሚኒስትሩም እንደዚያው በሌላ ጉዳይ ይመስለኛል ህዝብን ይቅርታ የጠየቁበት ሁኔታ ነበር። ምናልባት ያሁኑ ለየት የሚያደርገው ስራ አስፈጻሚ እንደ ስራ አስፈጻሚ በቡድን አጥፍተናል ብሎ ይቅርታ የጠየቀበት ሁኔታ የጉዳዩን ከባድነት የሚያሳይ ነው። የሚሆነው እንግዲህ ከመግለጫው በኋላ ቀጥለው የመጡትና አንችን በመግቢያሽ ላይ የጠቀሽው ነገር ይሄ ሀገራዊ መግባባቱ የተመቸው ሁኔታ ለመፍጠር ተብሎ ምንም ፖለቲከኞች ሆነው የወንጀል ጥፋት አጥፍተዋል ተብሎ ክሳቸው እየተካሄደ ያለ ሰዎች ክሱ እንዲቋረጥ እርምጃ የሚወሰድበት እንደሆነ ነው ተስፋ የተደረገው። በእርግጥ እርምጃው ገና ወደ ተግባር የገባ አይደለም። በምን ያህል ስፋት እንደሚካሄድም የሚታወቅ ነገር የለም። ሆለንድን እኔ ይሄ እርምጃ በጎ ነው እላለሁ። ነገር ግን ምናልባት እንደዚህ ያሉ ሰዎች ዓለም የሚያውቃቸው ቅሊንጦና ማዕከላዊ ወይም የተወሰኑ ማረሚያ ቤቶች ያሉትን ብቻ የሚመለከት ሊሆን አይገባም እላለሁ። በየስርቻው ብዙ ድምጽ ያላቸው ብዙ ሰው ያላወቃቸው፣ በቀበሌም በወረዳም ባለስልጣናት የታሰሩ እንደሚኖሩ ነው የሚሰማውና የሚነገረው አንዳንዱ እንዲያውም ከፖለቲካም ጋር ምንም ያልተያዘ የማይክሮ ፋይናንስ ብድር ስላልከፈሉ የመዳበሪያ እዳቸው ስላልከፈሉ የሚታሰሩበት ሁኔታም ለና ይሄ ለቀጥ ያለ አሰራር እዛም ድረስ ወርዶ መሬት ላይ ወርዶ እነዚህ ሰዎችን የሚያስተናግድና እነሱም የዚህ እርምጃ ተጠቃሚ የሚሆንበት ሁኔታ ሊፈጠር ይገባል የሚል ማስገንዘቢያ መስጠት እፈልጋለሁ። ሌላው ምናልባት እየታሰሩትን የመፍታት ጉዳይ በክስ ማቋረጥ ይሁን በይቅርታ እንደተጠበቀ ሆኖ አፋቸው የታሰረ፣ እጃቸው የተያዘ መጻፊያ የማይችሉ በስጋት መሰታት ይኖርባቸዋል የፖለቲካ ምህዳሩ እንዲበረታታ እዚህም ላይ ተጨማሪ እርምጃዎች መወሰድ ይኖርባቸዋል። ሰዎች የሚንቀሳቀሱበት፣ የሚደራጁበት፣ የሚሰበሰቡበት ሁኔታ መፈጠር አለበት። ህጉን እንደሚመስለኝ የአደባባይ ስብሰባና ሰላማዊ ሰልፍ ማካሄድ ነው ፈቃድ መጠየቅ እንደ ግዴታ የሚያስቀምጠው። ነገር ግን ቤት ውስጥ የአዳራሽ ስብሰባም ለማካሄድ ሁሉ ፈቃድ የሚጠየቅበት፣ አንዳንዴ የአልበም ምረቃ ለማካሄድ ፈቃድ የሚጠየቅበት እንዲያውም የሚከለከልበት ሁኔታ እየመጣ ነው እና እዚህም ላይ ፈጣን እርምጃ ይጠይቃል። ዙሪያ መለስ ለቀቅ ያለ ስርዓት የመፍጠር እርምጃ ውስጥ የምንገባ ከሆነ በፖለቲካ ፍራቻ እና በአንዳንድ የማሳደድ ጉዳዮች የወጡ ሰዎችን ድረስ እርምጃው መቀጠል አለበት እላለሁ እና የቃሊቲ እና የቅሊንጦ እንዲሁም ደግሞ የማዕከላዊ ጉዳይ ብቻ ሆነ እንዳይቀር አደራላለሁ። መዳነች በዚህ በእስረኞቹ ጉዳይ ማንድ ነገር ብን ጥሩ ይመስለኛል። በመጀመሪያ ደረጃ የፖለቲካ እስረኞች አሉ አላለም ኢህአዴግ። እኔ ይሄ ተሀድሶ በሀቅ መሆን ካለበት ኢትዮጵያ ውስጥ የፖለቲካ እስረኛ መኖሩ መጀመሪያ መታመን አለበት። አሁን እየተባለ ያለው በራሳቸው ጥፋት የታሰሩ ወንጀለኞች ናቸው እየተባለ ነው። ግን ለፕሮሰሱ እንዲጠቅም ሊፈቱ ይገባል። ሊፈቱም ደግሞ በይቅርታ ህጉ መሰረት ነው፣ በጥናት ነው ገና እየተባለ ነው። ይሄ ትክክል አይደለም። እኔ እስከሚገባይ ድረስ ኢትዮጵያ ውስጥ በፖለቲካ በማንኛውም ፖለቲካ ጉዳይ ከፖለቲካ ጋር በተያያዘ የታሰሩ ከወረዳ ጀምሮ እስከ ማዕከል ድረስ በኦብነግ ጉዳይ ሊሆን ይችላል፣ በኦነግ ጉዳይ ሊሆን ይችላል፣ በግንቦት ሰባት በአርበኞች ግንባር ሊሆን ይችላል። ራሱ በመዋቅር ውስጥ ለምሳሌ የቀድሞ ጀመራሎች መሰንቅረ መንግስት አድርጋቸዋል ተብለው ስር ላይ ያሉ አሉ። እነዚህም ሁሉ ያካተተ መሆን አለበት። ሲፈቱ ደግሞ ወንጀለኛ ናቸው ተብለው አድ መሰራለ ይህን መንግስት በመቃወም እንቅስቃሴ ውስጥ እስካሁን የነበሩ ሰዎችን ወንጀለኛ ብሎ መሰረች። እሺ አድማጮች፣ የአፍሪቃ ነክ ውይይት አላበቃም። ሁለተኛው ክፍል በመጪው አርብ ይቀርባል። ተከታተሉ። አድማጮች፣ አሁን የፕሮግራም ማሳሰቢያ። ኢህአዴግ ብሔራዊ መግባባትን ለመፍጠር አንዳንድ የተቃዋሚ ፓርቲ አባላትና ግለሰቦችን ከእስር ለመፍታትና የስቃይ አያያዝ እንደሚካሄድበት የሚነገረውን ማዕከላዊ እስር ቤት ለመዝጋት መወሰኑ ተነግሯል። ማን ይፈታል ማንስ ይቀራል የሚለው ጥያቄ በቤተሰብ አእምሮ ይብሏላል። በኢህአዴግ አባል ድርጅቶች መካከልም የሚያግባባ እርቅ ተፈጥሯል ተብሏል። የአራቱ ድርጅቶች እርቅ ብቻ በኢትዮጵያ ፍትሐዊ አስተዳደር ያሰፍናል? የኢትዮጵያ ህዝብ ሰብአዊና ዲሞክራሲያዊ መብቶቹ እንዲከበሩ፣ ሰላምና መረጋጋት እንዲሰፍንባት ምን አይነት እርምጃዎች ቢወሰዱ ይበጃል። በእነዚህና ሌሎችም ጥያቄዎች ዙሪያ መልስና ሀሳባቸውን እንዲሰጡ የቀድሞውን የፖለቲካ እስረኛ አቶ ሀብታሙ አያሌውን፣ የብዙ እስረኞች ጠበቃውን አቶ አማሃ መኮንንን፣ የኦሮሞ ዲሞክራሲያዊ ግንባርና የኢትዮጵያ ሀገራዊ ንቅናቄ አባል አቶ ዘውዴ ሙለታን ጋብዘናል። ጥያቄዎቻችሁ እስከ ነገ በስቲ አረቦ ምሽት በስልክ ቁጥር 202 205 9942 የውስጥ መስመር 14 ወይም በኢሜይል ሆን አት ቪኦኤ ኒውስ ዳት ካም ላኩልን። ለጥያቄው መልስ ብሪታንያ ከአውሮፓ ህብረት አባልነት በሚቀጥለው አውሮፓውያን 2019 ዓ ም የምትወጣበት ጊዜ እየተቃረበ ባለበት በአሁኑ ወቅት ያች ሀገር በዓለም መድረክ የሚኖራትን አዲስ ሚና ከወዲሁ ለመቅረጽ እየተንቀሳቀሰች ትገኛለች። ብዙዎች ተንታኞች እንደሚሉት ሌሎችም የዓለም ሀያላን እንደ ተባበሩት መንግስታት ድርጅት በመሳሰሉ ዓለም አቀፍ አካላት የበለጠ ውክልና ለመያዝ እየጠየቁ ባሉበት በአሁኑ ወቅት አሁን ያላትን ተሰሚነት እንደያዘች መቀጠሉ ሳያስቸግራት አይቀርም። ይሁን እንጂ የብሪታንያ መንግስት ከአውሮፓ ተሻግረን ዓለም አቀፍ ሕብረቶች እንመሰረታለን በሚል አቋም ይዘዋል። የቪኦኤ ዘጋቢ ሄንሪ ሪግዌል ከለንደን ያጠናቀረውን ዘገባ ቆንጅት አየለ ታቀርበዋለች። በአንድ ወቅት አንድ የብሪታንያ የውጭ ጉዳይ ሚኒስትር ሀገራቸው በዓለም መድረክ ላይ ስላላት ተሰሚነት ሲያስረዱ ብሪታንያ ክብደቱ ይጠራት እንጂ ቡጢ ስትሰነዝር የዋዛ አይደለችም ብለው ነበር። ይህ ከዚያም በኋላ በተደጋጋሚ ሲሰማ ቆይቷል። የለንደን ሲቲ ዩኒቨርሲቲው ሉክ መክዶናል ግን ያ ቡጢ ዛሬ ሊዳከምባት ሳይሆን አይቀርም ይላሉ። ዩኬ ከአውሮፓ ኅብረት ስትወጣ ግዙፍ የሆኑ የምጣኔ ሀብት ክበቦች ባሉበትና ከጊዜ ወደ ጊዜ ጽንፍ እየያዘ ባለ የዓለም ሁኔታ ውስጥ እንደ መካከለኛ ኢኮኖሚ ልትቆጠር ትችላለች። ዩናይትድ ስቴትስ አለች፣ ቻይና አለች፣ የአውሮፓ ኅብረት አለ፣ በቀጣይ ዓመት ዓመት ደግሞ ህንድም ትኖራለች። ደቡብ አሜሪካና አፍሪካም ተፎካካሪ ይሆናሉ። ስለዚህ ጥያቄው የብሪታንያ ቦታ ምን ይሆናል የሚል ነው። ብሪታንያ ባለፈው ህዳር ወር በዓለም አቀፍ ፍትሕ ፍርድ ቤት ኢንተርናሽናል ኮርት ኦፍ ጀስቲስ ዳኛ ማስቀመጥ አለመቻሏ ጉልበቷ እየተዳከመ ለመሄዱ አንዱ አመላካች እንደሆነ ማክዶናል ይናገራሉ። ለንደን በተባበሩት መንግስታት ድርጅት ለረጅም ጊዜ ስትሟገትበት ቆይታ ያቀረበቻቸውን እጩ በመሳብ ፍርድ ቤቱ ከተመሰረተበት ከ1946 ዓ ም ጀምሮ በችሎቱ የነበራትን ቦታ ሕንዳዊ ዳኛ እንዲወስዱ ተደርጓል። ዛሬ የኃይል ጨዋታው በ1945 ከነበረው እጅግ የተለየ ነው። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት አሁን ባለበት ቅርጹ ለብዙ ጊዜ ይቀጥላል ወይ የሚለውንም ጥያቄ ማንሳት ይኖርብናል። ይሁን እንጂ ብሪታንያ በጸጥታው ምክር ቤት ያላትን ቋሚ መቀመጫ በቅርብ ጊዜ ውስጥ የምታጣ እንኳን አይመስልም ይላሉ በአውሮፓ የውጭ ግንኙነቶች ምክር ቤት የተባበሩት መንግስታት ድርጅት አጥኚው ሪቻርድ ጋዋን። በጸጥታው ምክር ቤት ያሉት ትላልቆቹ ሀያላን ዩናይትድ ስቴትስንና ቻይናን ጨምሮ አብዛኞቹ በተቋሙ ውስጥ በቅርብ ጊዜ ውስጥ ምንም አይነት ከባድ የሆነ ለውጥ አይፈልጉም። ብሪታንያን ብትሆን ወደ ራሷ የሀገር ውስጥ ጉዳይ እንደማትመለስ ስትናገር ነው የቆየችው። የብሪታንያ መንግስት የድህረ ብሬክዚት ምኞቱ ዓለም አቀፏ ብሪታንያ የሚላትን መፍጠር ነው። በአንድ በኩል የብሪታንያ የውጭ አገልግሎት በአውሮፓ ህብረት ላይ እንደ በፊቱ ስለማያተኩሩ ለተባበሩት መንግሥታት ድርጅት ጉዳዮች የበለጠ ገንዘብ ለመመደብ ይችላሉ። በሌላ በኩል ደግሞ በመንግሥታቱ ድርጅት የሰብአዊ ጉዳዮችን ልማትንና ጸጥታን በሚመለከት በሚካሄዱ ክርክሮች ውስጥ ካለ ተቀሩት ሀያ ሰባቱ የኢዩ አባል ሀገሮች ድጋፍ ተደማጭነት ለማግኘት ያስቸግራታል። ባለፈው ሰኔ ብዙዎች የአውሮፓ ህብረት አባል ሀገሮች ብሪታንያ በህንዱ ውቅያኖስ ቻጎስ ደሴቶች ያነሳችውን የይገባኛል ሙግት ደግፈው ድምፅ ሳይሰጡላት መቅረታቸው ይህንኑ የሚያመለክት ነው። ብሪታንያ ይልቁን የአውሮፓ ሀገሮችን ከጎኗ እንደያዘች ብትቆይ ነው የሚበጃት ሲሉ ይከራከራሉ። ተንታኙ ጋዋን፣ እንግሊዞቹ ከአሜሪካውያኑ ጋር እንደሚሞዳመዱ ተደርገው ከታዩ የአውሮፓ አጋሮቻቸውን በጎ ፈቃድ ፈጥነው ያጡታል። ብሪታንያ ባለም አቀፍ መድረክ አዲስ ሚና ለመያዝ በምታደርገው ጥረት አዳዲስ ህብረቶችን መመስረት፣ የድሮ ወዳጆቿንም አጥብቃ መያዝና በሀገር ውስጥ ያለባትን ትርምስ ተቋቁማ ማለፍ ይኖርባታል ሲሉ ተንታኞች ይመክራሉ። አድማጮች ለምሽቱ ያልነውን በዚሁ ማብቃታችን ነው። ነገ ከምሽቱ ሰዓት ላይ እንመለሳለን። ያስተናገድናችሁ አሉላ ከበደና አዳኒ ፍስሀዬ ነን። አሁን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።